የኮሚሽኑ ቃል አቀባይ ሚስተር አሌክሳንደር ፖላክ የአውሮፓና አፍሪካ ኮሚሽነሮች በየዓመቱ እየተገናኙ በጋራ አጀንዳዎችና ፕሮግራሞቻቸው ላይ የሚነጋገሩና አፈጻጸማቸውንም የሚገመግሙ መሆኑን በመግለጽ ዘንድሮም ለዚሁ ስብሰባ የውጭ ጉዳይ ኃላፊዋ የሚመሩት ሰባት ኮሚሽነሮች የሚገኙበት የኮሚሽኑ ቡድን ወደ አዲስ አበባ ሂዶ ተልእኮውን ፈጽሞ እየተመለሰ መሆኑን አስታውቀዋል። ኮሚሽነሮቹ የተነጋገሩባቸውን አጀንዳዎች ዘርዘር አድርገው ሲገልጹም ከሰላምና ደህንነት ጀምሮ የሰብአዊ መብት፣ የሰው ኃይል እድገት፣ ኢኮኖሚ፣ የአየር ለውጥ ችግር የመሳሰሉትን ሁሉ የሚያጠቃልል ነው። ሌላው ይህ ስብሰባ ያተኮረበት ጉዳይ ደግሞ በሚቀጥለው ዓመት አፍሪካ ላይ ስለሚካሄደው የአፍሪካ እና አውሮፓ መሪዎች የጋራ ጉባኤ ዝግጅት ነው ብለዋል። የሁለቱ አህጉሮች ኮሚሽነሮች ስብሰባ እንዳበቃም አራት የአውሮፓ ኮሚሽን ኮሚሽነሮች ወደ ሶማሌ ክልል በመዝለቅ በኤሊኖ ምክንያት በተከሰተው ድርቅ ሳቢያ የደረሰውን ጉዳትና እየተደረገ ያለውንም ጥረት በሶማሊያ ክልል በመገኘት የተመለከቱ መሆኑን አስታውቀዋል። ከስብሰባው በኋላ አራት የአውሮፓ ህብረት ኮሚሽነሮች በሰሜን ሶማሊያ ክልል በሚገኙት የከተማ ዞኖች በመገኘት በአውሮፓ ህብረት እርዳታ የሚካሄዱ ፕሮጀክቶችን ጎብኝተዋል። በተከሰተው የአየር መዛባት ምክንያት የደረሰውን ጉዳትና ያለውን ሰብአዊ ሁኔታም ባይናቸው አይተዋል። በጉብኝቱ ወቅትም ለሰብአዊ እርዳታና የኢትዮጵያ መንግስት በረጅም ጊዜ ለሚያደርገው ጥረት መርጃ የሚሆን 122.5 ሚሊዮን ዩሮ ተጨማሪ እርዳታ የሚሰጥ መሆኑን አስታውቀዋል ብለዋል። በተጨማሪም ቃል አቀባው ኮሚሽነሮቹ በመስክ ጉብኝታቸው ወቅት እንደ ኦክስፋም እና የዓለም ምግብ ድርጅት የመሳሰሉ ድርጅቶች ከኢትዮጵያ መንግስት ጋር በመሆን በድርቁ ተጠቂ የሆኑትን የህብረተሰብ ክፍሎች በቀጥታ ለመርዳትና ለከብቶቻቸውና ለራሳቸው የውሃ አቅርቦት እንዲሯራቸው ለማድረግ የሚያደርጉትን ጥረት የታዘቡ መሆኑንም ገልጸዋል። ይህ እርዳታ ግን፣ አሉ ቃል አቀባው ለዶቼቬሌ በሰጡት ማብራሪያ አሁን እያወሳነው ያለው እርዳታ ተጨማሪ ሰብአዊ እርዳታ ነው። ከዚህ ውጭ ግን ኢትዮጵያ የአውሮፓ ህብረት ዋና የልማት እርዳታ ተጠቃሚ ናት። ለምሳሌ ከ2014 እስከ 2020 የአውሮፓ ህብረት የልማት እርዳታ ገንዘብ ውስጥ ከ700 ሚሊዮን ዩሮ በላይ የሚሆነው ለኢትዮጵያ የተመደበ ነው ብለዋል። የውጭ ጉዳይ ኃላፊ ወይዘሮ ፌደሪካ ሞጎሪኒ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ጋር ስላደረጉት ንግግር ዝርዝር መግለጫ ባይወጣም ሁለቱ ባለስልጣኖች በስደተኞች ጉዳይ በአካባቢው ስላለው ሰላምና መረጋጋት የተወያዩ መሆኑን በብራስልስ የኢትዮጵያ ኤምባሲ በአሰራጨው መግለጫ ተገልጿል። መግለጫው ሁለቱ ባለስልጣኖች የኢትዮጵያ መንግስት ውስጣዊ ችግሮችን ለመፍታት እየወሰዳቸው ስላሉት አዎንታዊ እርምጃዎችም የተወያዩ መሆኑን አስታውቋል። ይሁንና የውስጥ ችግሮቹ የተባሉት የትኞቹ እንደሆኑ ያልተብራራ ሲሆን የውጭ ጉዳይ ኃላፊዋ ከዶክተር ቴዎድሮስ ጋር ባደረጉት ውይይት በቅርቡ የአውሮፓ ፓርላማ በኢትዮጵያ መንግስት ሰብአዊ መብት ይዞታ ላይና በተለይም በኦሮሚያ የተቀሰቀሰውን ህዝባዊ ተቃውሞ ተከትሎ መንግስት የወሰደውን እርምጃ በሚመለከት ያስተላለፈውን ውሳኔ አንስተው የተወያዩ ስለመሆኑ የተገለጸ ነገር የለም። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።